The voice of America. በጂጅጋ ከተማ ያለው የጸጥታ ሁኔታ የተሻሻለ መሆኑን አሁንም ግን በሺዎች የሚቆጠሩ ሰዎች በቤተ ክርስቲያን ተጠልለው እንደሚገኙ ነዋሪዎች ተናግረዋል። ወደ ሌሎች ከተሞች የሚሰደዱ እንዳሉም አመልክተዋል። እስክንድር ፍሬው ዘግቦልናል። ከሁለት ሳምንታት በፊት በጅጅጋ የተከሰተው ብጥብጥ ጠባሳ አልሻረም። ቤት ንብረታቸውን ጥለው ራሳቸውን ለማዳን በቅዱስ ሚካኤል ቤተ ክርስቲያን ከተጠለሉት በሺዎች የሚቆጠሩ ነዋሪዎች የተወሰኑት አሁንም በዚያው እንደሚገኙ ነው የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎች የሚናገሩት። ከነዚህ ነዋሪዎች አንዷ የሆነችው ወጣት ይህንን ታብራራለች። ማንተኮ ቤት አለኝ ብለህ የምትገባው ቤት ውስጥ እቃ ሲኖርህ ቤት ንብረትህ ሲኖርህ ነው የምትሄደው። ህዝቡ ግን ከቲቪ ከማንኪያ አቅም ከቢፊ ውስጥ የተወሰደበት ህዝብ ነው ያለው። በጣም በጣም ብዙ ንብረት ማለት ነው ምንም የለውም። እዚህ ላይ ወደ ቤታቸው አለመመለሳቸው ብቻ አይደለም በቤተ ክርስቲያን የቀሩም አሉ ብለሽኛል። እስከ ሀያ ሺ የሚሆኑ አሁን እዛው በቅዱስ ሚካኤል እንደተጠለሉ የሚገኙ አሉ። ለምን እነሱስ አልወጡም ወይ ወደ ሌላ ከተማም አልሄዱም ወደ ቤታቸውም አልሄዱም? ምንድን ነው አንቺስ ተይ ሁኔታው ሰው ባልና ሚስት ምናምን ሲሆን ነው። እዚህ ግን ልጆች ያሏቸው በጣም ደካማ እናቶች፣ አሮጊቶች፣ አባት እናት ያላቸው ሰዎች አሉ። እነሱን ትራንስፖርት ለማንቀሳቀስ ራሱ በጣም ከባድ ነው የሚሆነው። መኪና ተኮናትረፍ ምናምን ነገር ካልሆነ እንደዚያ የማድረግ ደግሞ ኢኮኖሚው ያለው ሰው በጣም ዝቅተኛ ነው። በጣም በበሽታም በምግብም በጣም እየተራበ ነው ህዝቡ ያለው። ሚካኤል ያለው ህዝብ ከዚህ በፊት እርዳታ ከመምጣቱ በፊት ማለት ነው እና ግዴታ የውጭ ላይ የሆነ ነገር ያስፈልግሃል። ህዝቡ ሲሄድ የነበረው እዚህ ለስራ የመጡ ሰዎች ምናምን በቃ የሆነ አንድ ሻንጣ አንድ ብርድ ልብስ ይዞ መሄድ የሚችል ሰው በሲኒዮ ትራክ እየተጫነ ምናምን ነው ወደ ሀረር ሲጓዙ የነበሩት ያለፉትን ሳምንታት ማለት ነው። አሁን የቀረው ህዝብ ግን የዚሁ ሀገር ነዋሪ ዞሮ የሚገባበትን ቤት ባዶ ያደረገበት ህዝብ ነው የቀረው፣ ቤተክርስቲያን ውስጥ ያለው ህዝብ ማለት ነው። እዚህ መሄድ የሚችልበትም መንገድ አልተፈጠረለትም። Er line olur በቂ እርዳታ እየተሰጠ አይደለም። በአንቺ እምነት አሁን በከተማ ውስጥ ያሉ ቀይ መስቀል ሊሆን ይችላል፣ ፌዴራሉ አደጋ ስጋት ቅነሳ ስራ አመራር ኮሚሽን ወይም አደጋ መከላከል የሚባለው ማለት ነው። እነዚህ እነዚህ እየሰጡ አይደለም በቂ እርዳታ። በቂ እርዳታ አለ፣ በተለይ ቤተክርስቲያን ውስጥ ያሉትን ህዝቦች ቀጥ አድርገው ይዘዋቸዋል። ቁርስ፣ ምሳ፣ እራት በስነ ስርዓት፣ ብርድ ልብስ፣ ታንሶላ፣ የመድሃኒት አቅርቦት በደንብ አለ፣ ቤተክርስቲያን ውስጥ ላለው ህዝብ ማለት ነው። ግን የተወሰነ ንብረት አለኝ ብሎ ቤት ውስጥ ለቀረው ህዝብ ማከፋፈል ከተከፈሉ ላይ አሁንም ችግር አለ እላለሁኝ። ሰው በብሎክ ነው የተከፋፈለው። ኮሚቴ ተቋቁሞ ማለት ነው። ከእያንዳንዱ ቤተሰብ የቤተሰቡን አባል ቁጥር ተሰጥቶ ከየቤቱ ሰው ተወክሎ ነበረ፣ ስም እየጻፍን የሰጠ ነው። ግን የሚገርምህ ነገር ራሳቸው በአንተ ስም እርዳታውን እያወጡ፣ ተጽፎ በተሰጣቸው ልክ ነው እርዳታው የሚሰጣቸው። ያንን እያወጡ ለራሳቸው ጥቅም። የሚገርም ነገር አንድ ሀያ አምስት ኪሎ ሩዝ ከ ሁለት መቶ ሀምሳ እስከ ሶስት መቶ ብር እየሸጡ ነበር፣ እያወጡ ማለት ነው። እነማን ናቸው ይህን የሚያደርጉት? ህዝቡ በቃ ከሞላ ጎደል ይሄን ያክል የተራበ ህዝብ፣ በጣም የተራበ ህዝብ ቢኖርም ግን ያን ያክል አስጊ ሁኔታ ላይ የሌለ ህዝቦችም አሉ። ብዙ ስጋት የሌለባቸውም አሉ እያወጡ ይሸጡታል። እርዳታ ሲሰጣቸው የሚሸጡም አሉ ነው እያወጡ ይሸጡታል። የሚገርመው ነገር ማለት ነው፣ ሀያ አምስት ኪሎ ሩዝ ሁለት መቶ ሀምሳ ብር ሲሸጥ በዓይኔ አይቻለሁኝ፣ እኔ እዚሁ እኛው ቤት ጋር ማለት ነው እና እየወሰዱ የወሰዱ በዛ ልክ ይወጣላቸዋል። ግን እኛ ጋር እየደረሰ አይደለም። ቤተክርስቲያን ያሉት ህዝብ ጋር በስነ ስርአት እርዳታው እየተዳረሰ ነው። ግን ከተማ ውስጥ ላለው ህዝብ በጣም በጥቂት ሰዎች እጅን ያለው እርዳታው እንጂ ለሁሉም ሰው እየተዳረሰ አይደለም። ስለዚህ ቤተ ክርስቲያን ያሉትን ከማዳረስ አንጻር ጥሩ ስራ እየተሰራ ነው። ግን ቤት አለኝ ብለው ወደ መኖሪያ ቤታቸው የተመለሱትን ከማዳረስ አንጻር ክፍተቶች አሉ ነው እያልሽኛለሽ? አዎ። ያ ግልጽ ነው። ከተማው ግን ከጸጥታ ስጋት አንጻርስ እንዴት ትገመግሚዋለሽ? አሁን የጸጥታ ችግር የጸጥታ ስጋት አለ? ምን ይመስላል? የጸጥታ ስጋት እንኳን የለም ማለት አሁን ባለው ሁኔታ ይሄ የእኛ አካባቢ ቤተ ክርስቲያኑ አካባቢ ቅዱስ ሚካኤል ቤተ ክርስቲያን አካባቢ እንቅስቃሴ ብዙም የለም። ትናንትና ነው በአጃጆች ራሱ መንቀሳቀስ የጀመሩት። ቤተ ክርስቲያኑ ጋር አይጠቁም። በጣም እየተጠበቀ ነው ቤተ ክርስቲያናችን ያለው ድባቡ እንዴት ነው? ብቻ ብዙ ኮንፈርተብል አይደለም። ህዝቡን በጣም ውስጡ ያው ጉዳት አለበት ምናምን እና አይምሮ ነጻ እየሆነለት አይደለም። ለስራም የተነቃቃ አይምሮ ያለው ህዝብ የለም እና ስጋት ላይ ነው አሁንም ቢሆን ያው መጥተው ያጠፉናል ምናምን ባይሆንም፣ እንዴት ነው ቄሶችብን ቤታችንን ያቃጠሉብን ህዝባችንን ከጨረሰ ሰው ጋር እንዴት ማብረን የምንኖረው የሚለው ስጋት ህዝቡ ላይ በጣም አለ። ስለዚህ ከተማው ራሱ ወደ ነበረበት ሁኔታ፣ ወደ ተለመደው እንቅስቃሴ መለስ የጀመረው ከሶስት ቀናት በፊት ነው ያልሽኝ? አዎ ከሶስት ቀን በፊት የተለያዩ ባንኮች ተጀምረዋል። በደንብ ደግሞ ከትናንትና ጀምሮ ባንኮች ተከፍተዋል። ገበያም ለስነስራት የተሸጠ ነው። የአሜሪካ ድምጽ ያነጋገራቸው ሌላው ነዋሪ ግን እየተደረገ ያለው ድጋፍም በቂ አይደለም ባይ ናቸው። ምንም እርዳታ የለም ብሮ መጣ ይባላል እንደሚሄድም እርዳታው ምንም የደረሰ ነገር አሁን የለም። በጅጅጋና አካባቢው የተፈጠረው ብጥብጥ በሺዎች የሚቆጠሩ ሰዎች ወደ ሀረርና ሌሎች ከተሞች እንዲሰደዱ ምክንያት ሆኗል። በተለይ በመጀመሪያዎቹ ቀናት ወደ ስድስት ሺ የሚሆኑ ሰዎች ወደ ሀረር ተሰደው እንደነበር በሀረሪ ክልል የሸንኮር ወረዳ አስተዳዳሪ አቶ አብዱራህማን አሰፋ ተናግረዋል። ከእነዚህ ስደተኞች አብዛኛዎቹ ከአንድና ሁለት ቀናት የሀረር ቆይታ በኋላ ወደ አዲስ አበባና ሌሎች አካባቢ አካባቢዎች መሄዳቸውንም ገልጸዋል። በዚህ ሰዓት ግን እንደዚህ አይነቱ ስደት በከፍተኛ ሁኔታ መቀነሱን አብራርተዋል። ቆሟል የሚል ነገር ነው ያለኝ። ለምን እዚህ ያሉት ራሳቸው ወደዛ መመለስ ፍላጎት ማሳየታቸው፣ ሁለት የጅጅጋ መስመር ተዘግቶ ነበረ። አሁን ባለኝ ኢንፎርሜሽን ከአንድ ከሁለት ከሶስት ቀን በፊት የተከፈተበት ሁኔታ ነው የማውቀው። ያው እዚህ ተጠልለው የነበሩት ለመመለስ ፍላጎት ማሳየታቸው ራሱ እዛ ያለው ነገር መረጋጋቱን የሚያሳይ ይመስለኛል። በርካታ ሰዎች የመ መንገድ ስራ ላይ ተሰማርተው የሚሰሩ ነበሩ። አላደሩምም በቀኑ ምሳና አንዳንድ ነገሮች አድርጎላቸው ክልሉ ደግሞ መኪናዎች አዘጋጅተው ወዲያውኑ የተመለሱ ከዛ ውጭ ያሉት ግን ወደ መጠለያው እየገቡ የቆዩዋሉ። በዚህ መሀልም ደግሞ መትዟት ወልዳ አሁንም በእኛ ጣቢያ ውስጥ የምትገኝ ሴትም አለች ተሰደው ከመጡት ውስጥ ማለት ነው። ስለዚህ ከስድስት ሺዎቹ ግን አብዛኛዎቹ ወደ አዲስ አበባ ወይም ወደ ሌሎች የኢትዮጵያ አካባቢዎች ሄደዋል። ተጨማሪ ሰው ይመጣል ብለን አናስብም። ለምን ያሉት ነገሮች መረጋጋት እያሳዩ ስላሉ። አንድ ግን የአካባቢው ወጣቶች እና የአካባቢውን ሕብረተሰብ ለማመሰገን እንፈልጋለሁ። ለምን ወገኖቻችን መጡ ብለው በራሳቸው ተነሳሽነት እኛ አንዳንድ ገዛ ከማድረግ በዘለለ ሁሉን ነገር አከናብረው ችግሮች ሳይፈጠሩ ይህን ነገር እንዲሳካ ላደረጉ ከሀረሪና ከሌሎችም አካባቢዎች የተለያዩ አቅርቦቶችን ያንቀሳቀሰው የኢትዮጵያ ቀይ መስቀል ተፈናቅለው በጅጅጋ ከተማ ለሚገኙ ዜጎች ድጋፎችን እያደረገ መሆኑን ቀደም ሲል ለአሜሪካ ድምጽ አስታውቋል። ከዚሁ ከእርዳታ ስራ አንጻር በኢትዮጵያ መንግስት በኩል እየተደረገ ያለውን እንቅስቃሴ በተመለከተ የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ለማነጋገር ጥረት እያደረግኩ ነው። በጅጅጋ ከተማ ከሁለት ሳምንታት በፊት በተከሰተው ብጥብጥ ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸውና በርካታ ንብረትን መውደሙ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ